የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። እኔ ወደፊት ይህ ስራ ተቀይሮ ተመልሼ ለሀገራችን ብሮጥ ደስ ይለኛል እንጂ ለየትም ሀገር አልሮጥም፣ ዜግነትን አልቀይርም። አንድ ቀን ደግሞ ወደዛ ተመልሼ እንደሚሮጥ ነው ተስፋ የሚያደርገው። በሪዮ ኦሎምፒክ የማራቶን የብር ሜዳሊያ አሸናፊው ኢትዮጵያዊ አትሌት ፈይሳ ሌሊሳ በኦሮሚያና ሌሎች የአገሪቱ ክፍሎች በዜጎች ላይ እየተፈጸሙ ነው ያላቸውን በደሎች እስራትና ግድያዎች በመቃወም የሕዝብ ግንዛቤ ለማስጨበጥ ዘመቻ እያደረገ ነው። ዜናውን ተከትለው በሚቀርቡት ቅንብሮች ይሰማል። ሰላም ጤና ስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ከቅዳሜ መስከረም 7 2009 ዓ.ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሥ ታምሬ ፕሮግራሙን ይመራልናል። አሁን ወደ ቀዳሚው የዓለም ዜና እንለፍ። መልካም እንደምን አምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። የአውሮፓ አገሮች ሽብርተኛነትንና አመፅን የሚሸሹ ስደተኞችን በሰብአዊነት እንዲቀበሉ የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ አሳሰቡ። ዛሬ ቅዳሜ ነው አቡኑ ሮማ ውስጥ በተካሄደ በአውሮፓ የቀድሞ ኢየሱሳውያን ተማሪዎች ማህበር ስብሰባ ላይ ይህን የተናገሩት። በጥላቻ የተሟላ ጥቃትን መቃወምና ለተጠቂዎችም መቆም የእምነታችን ዋና መሠረት ነው ሲሉም ተደምጠዋል አባ ፍራንሲስ። ሪፐብሊካኑ የዩናይትድ ስቴትስ ፕሬዝዳንታዊ ተወዳዳሪ ዶናልድ ትራምፕ ከተመረጥኩ ይላሉ ኩባ አንዳንድ ግዴታዎችን ካላሟላች ባራክ ኦባማ ከዚያች አገር ጋር ያደረጉትን ስምምነት በሙሉ እቀለብሳለሁ ሲሉ ተናገሩ ትራምፕ። ኩባ ማሟላት አለባት የሚሏቸው ጥያቄዎች ለሕዝቡ የሃይማኖትና የፖለቲካ ነጻነቶችን መስጠት እንዲሁም የፖለቲካ እስረኞችን በሙሉ መፍታት ናቸው ይላሉ ሚስተር ትራምፕ። ትናንት ይህን ያስታወቁት ለኩባ ብዙ ኩባውያን ማለት ነው እንደ መኖሪያ አገራቸው በሆነችው በፍሎሪዳዋ ታምፓ ከተማ ውስጥ ነው። በኮሚኒዝም ጫና ስር ካለው የኩባ ህዝብ ጎን እንቆማለን የሚሉት ትራምፕ የኩባ ህዝብ ታላቅ ነው፣ እኛም ትክክለኛ አቋም ላይ እንገኛለን ብለዋል። ፕሬዚዳንት ኦባማ ያደረጉት ስምምነት የፊደል ካስትሮን ገዢ መደብ ብቻ የሚጠቅም የአንድ አቅጣጫ ወይም የአንድ ወገን ስምምነት ነው ሲሉም ይናገራሉ። የሩሲያዋ ፕሬዚዳንት ቭላዲሚር ፑቲን አገራቸው ለሶሪያው ጦርነት የታቀደውን የተኩስ አቁም ስምምነት መደግፏን እንደምትቀጥል አመልክተው ዩናይትድ ስቴትስ ለስምምነቱ የገባችውን ቃል መጠበቋን ግን እንደሚጠራጠሩ ተናገሩ። ዩናይትድ ስቴትስ ግልጽነት ይጎድላታል ሲሉም ተናግረዋል። ፑቲን ወደ ኪርጊዝስታን ሲያመሩ በቴሌቪዥን በሰጡት ቃል ይህን መሰሉን ስምምነት ለምን ምስጢር እንደምናደርገው አይገባኝም ብለዋል። ፑቲን የሩሲያ ፓርላማ ነገ እሁድ ክሬሚያን በተመለከተ የሚካሄደውን የምርጫ ውጤት እንደማትቀበለው ዩናይትድ ስቴትስ አስታወቀች። ሩሲያ ክሬሚያን ከዩክራይን እንደ አውሮፓ አቆጣጠር በ2014 ከቀላቀለች ወዲህ የነገው የምክር ቤት ምርጫ የመጀመሪያ መሆኑ ነው። ዩናይትድ ስቴትስ የምክር ቤቱን ምርጫ አለመቀበል ብቻ ሳይሆን እውቅናም እንደማሰጠው የውጭ ጉዳይ ሚኒስቴር ቃል አቀባዩ ጆን ከርቢ ተናግረዋል። ክሬሚያ የዩክራይን ሉዓላዊ አገር አካል መሆኗን ያመለከተው ቃል አቀባዩ ሩሲያ ክሬሚያን መልሳ ለዩክራይን እስካላስረከበች ድረስ ቅደም ምስል የተጣለባት ማዕቀብ እንደሚጸና ወይም እንደ ጸና ይቆያል ብለዋል። የእስራኤል ወታደሮች በአንድ ፍልስጤማዊ ላይ ግድያ መፈጸማቸው ተነገረ። ምክንያት ሟቹ ፍልስጤማዊ ምዕራብ ዳርቻ ውስጥ አንድ የእስራኤል ወታደር ወቅቶ በማቁሰሉ ይህ ዛሬ ቅዳሜ የተፈጸመው ዓመፅ በተከፋፈለው ሄብሮን ውስጥ በሚገኝ ወታደራዊ ኬላ ላይ መሆኑም ታውቋል። ይህ የተፈጸመው የእስራኤል ወታደሮች ምስራቅ ኢየሩሳሌምና ሄብሮን አካባቢ ሦስት ፍልስጤማውያንን በገደሉ ማግስት መሆኑ ነው። በአለፈው አንድ ዓመት ውስጥ ብቻ በሁለቱ ወገኖች መካከል በሚካሄድ ግጭት ከ200 በላይ ፍልስጤማውያንና 34 እስራኤላውያን ተገድለዋል። የኮሎምቢያው አብዮታዊ ጦር ኃይሎች ከመጪው መስከረም 16 ጀምሮ ዮሪ ፕላንስ ጫካ ውስጥ የአንድ ሳምንት ስብሰባ ሊያደርግ ማቀዳቸው ተሰማ። ሽምቅ ተዋጊዎቹ ከመንግስት ጋር የሰላም ስምምነት ይፈራረማሉ በተባለበት በዚህ በአስረኛ ጉባኤያቸው ሲገናኙ ለ50 ዓመታት ገደማ የዘለቀውን የእርስ በርስ ጦርነት ለማብቃት በሚያስችሉ ነጥቦች ላይ እንደሚያተኩሩ ቲሞቼንኮ በሚል መጠሪያም የሚታወቁት መሪያቸው ሮድሪጎ ሎንዶኖ ተናግረዋል። የኮሎምቢያው የ50 ዓመታት የእርስ በርስ ጦርነት ለ220 ሺህ ሕዝብ እልቂት ምክንያት እንደሆነም ይነገራል። በኢኮኖሚና በፖለቲካ ቀውስ ውስጥ የምትገኘው መዝናኛዋ ደሴት ቬኔዙላ የ120 ሀገሮች መሪዎችን ለ17ተኛ ጊዜ የሚያካሄዱትን ጉብጎባ ይቅርታ ጉባኤ እንደምታስተናግድ ተገለጠ። አድማጮች፣ ዜናው አበቃ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያደመጥ ነው። አሁን ለምሽዱ ወደ ተሰናዱት ልዩ ልዩ ዘገባዎችና ቅንብሮች እናልፋለን። ለጉብኝት ወዲህ ወደ ዩናይት ስቴትስ የመጣውና በሰው ለሰው ድራማ መስፍን የተሰኘውን ገጸ ባህሪ የሚጫወተው ተዋናዩ ዝናህ ብዙ ጸጋዬ ወደ ኢትዮጵያ እንደማይመለስ በተለይ ለአሜሪካ ድምፅ በሰጠው ቃል አስታወቀ። ተዋናዩ ዩናይት ስቴትስ ውስጥ ለምን ጥገኝነት እንደሚጠይቅ ሲናገርም በአሁኑ ሰዓት ስልጣን ላይ ያለው ገዢ መደብ በሰላማዊ የኢትዮጵያ ሕዝብ ላይ እያደረሰ ያለው ግድያና ሰቆቃ ሕሊናዬን እረፍት ስለነሳው ነው ይላል። አዲሱ አበበ ባጭሩ አወያይቶታል። እንግዲህ ሰወጣ አገሬ በእርግጥ ለጉብኝት ሰላም ነበር የመጣሁት። ነገር ግን እኔ ከመጣሁ በኋላ ብዙ ንጹሐን ዜጎች ላይ በጥያቄ በማቅረባቸው የኃይል እርምጃ በመወሰዱ እና አሰቃቂነት በመፈጸማቸው ባለው ስርዓት ላይ ቅሬታ ስላለኝ እና ተቃውሞ ስላለኝ ይህ ስርዓት እስካልተለወጠ ድረስ ወደ ሀገር ላለመመለስ ወስኛለሁ። አንዳንድ ጊዜ ሰዎች በቂ ገንዘብ ካላቸው ወጣ ብለው ንግዱን ለመሞከር የሚያስቡ አሉ። ምን ትላለ? በዚህ ላይ ያንተን ሁኔታ በዚህ መልክ ቢያስቀምጡት ሰዎች በእርግጥ እኔ ምንም ኑሮ የበደለብኝ አይደለሁም። እዛ በሁለት ሙያዎች የታወቅኩ ነኝ። አሁን ራሱ የጀመርነው ድራማ አለ። ግማሹን ሰርቼ ነው የመጣሁት። አላለቀም፣ ግማሹ ገና አልተሰራም። ያን ሁሉ ወስኜ ነው ምንም ይሁን ምንም የፈለገው የገቢ ምንጭ ቢቀር ሰው ሀገር መትህም ባለሙያ ስለሆንኩኝ እንደምሰራ እተማመናለሁ። በአንተ ላይ በግል የደረሰ ነገር አለ አቶ ዝና? በእኔ ላይ የደረሰ ሳይሆን ያው በህዝቡ ላይ የሚደርስ ጉዳት በተለይ በአማራው፣ በኦሮሞ፣ በኮንሶ በአሁኑ ሰዓት ያለው በየጊዜው እየጨመረ ነው የሄደው በተለያዩ ብሄረሰቦች ላይ እና በዚህ ምክንያት እኔ ላይ የደረሰ ነው ብዬ ነው የማምነው። ይሄ በህዝቡ ላይ የደረሰው ሰቆቃ ለማንም መርጦ የሚተው አይደለም። የመብት ጥያቄም በጠየቁ ላይ ሁሉ የሚደርሰው በመተማ በተለያዩ ነገሮች ላይ የሚደርሰው እጅግ አሳዛኝ ነገር፣ እሱን በመቃወም ነው። ከምንም በላይ ለአንድ አገርም ሆነ ለዓለም ከሀብት ሁሉ ከመሬት ከርሰ ምድር ሀብት ሁሉ ሕዝብ ነው የሚበልጠው። ስለዚህ ሕዝብህን ይሄ መብት ጥያቄ ይሄ ነገር ከፍቶኛል ብሎ ባነሳ ጊዜ መልሱ ጥይት ነው ብሎ መመለስ በጣም እጅግ አሳዛኝ ነ የማይጠበቅ ነው በዚህ ዘመን። ከአገር ከመውጣት በፊት ነው ለመቅረት የተዘጋጀ ወይስ ከመጣህ በኋላ ነው ሀሳብ ግን የቀየርከው? አቶ ዝና ከሀገር ስወጣ በሰላም ነው የወጣሁት። ማንኛውም ሰው አገር ጎብኝቼ ለመመለስ ነው። እዚህ ሆኜ ግን የምሳለው ወገኖቻችን ዘመዶቻችን፣ የቅርብ ሰዎች ሁሉ የተጠቁ መሆኑን አረጋግጫለሁ። ስንት ጊዜ የሆነ እዚህ አሜሪካ አሁን በጉብኝት ላይ? ሁለት ወር ሁለት ወር ሆነ። ቤተሰብስ እንዳለ ሰማለሁ። ብቻህን ነው የመጣሁት? ከቤተሰብ ጋራ። የሚገርመው ነገር ደግሞ ልጄንም ይዤ ነው የመጣሁት። የስምንት ወር ልጅ አሁን ዘጠኝ ወሯ ነው። በሰባት ወሯ ነው ይዘህ የመጣሁት? አሁን ዘጠነኛ ወሯ ነው። በጣም የሚገርመው ሁላችንም አብረን የመጣ ነው። ጥያቄህን ለዩናይትድ ስቴትስ መንግስት ኢሚግሬሽን አቅርበሃል? የጥገኝነት ጥያቄህን ስ ገና ናችሁ? አይ እንግዲህ ገና ነው፣ ግን ወስኛለሁኝ። ምክንያቱም ነጻነት ያለበት ሀገር ሆኖ ያለውን ስርዓት መታገል መልካም ነው። በሰፊው አርቲስቶችን የምናቀርብበት ፕሮግራም አለ። እኔና ባልደረባዬ ያሉላ ከበደ እዛ ላይ በስፋት እንዋያለን። ከሙያ ጋር የተያያዘ ምናልባትም ሰው ለሰው ድራማ በመንግስት አልተወደደም የሚል ነገር እንሰማለን። አጨራረሱም ማስተላለቁም ትችት ቀስቅሷል፣ ና እዛ ውስጥ ደግሞ አንተ ውስጡን ስለምታውቅና ተጫዋችም ስለሆንክ ድራማው ላይ እሱንም እናነሳብሃለን ለዛሬው ግን ከነ ቤተሰብህ መልካሙን ሁሉ እመኛለሁ። አድማጮች አሁን ወደ ሳምንታዊው ቅንብር ለጥያቄው ነው የምናልፈው። ለጥያቄው መልስ እንሻገር። በተለያዩ የኢትዮጵያ ክፍሎች የመንግስትን ፖሊሲ በመቃወም የሚካሄደው እንቅስቃሴ ቀጥለዋል። በአማራ ክልል ጎንደርና ጎጃም፣ በደቡብ ክልል በኮንሶ በኦሮሚያ ደግሞ በብዙ ከተሞች ተቃውሞዎች እየተካሄዱ ናቸው። ባለፉት በርካታ ወራት በብዙ መቶዎች የሚገመቱ ተቃዋሚዎች በመንግስቱ ታጣቂዎች እንደተገደሉ የሰብአዊ መብት ተሟጋች ድርጅቶች ይናገራሉ። ሰልፈኞችም በአንዳንድ አካባቢዎች በሰውና በንብረት ላይ የወሰዱት የኃይል እርምጃ እንዳለ ተነግሯል። የወቅቱ ሕዝባዊ አለመረጋጋት ወደ ለየለ ቀውስ እንዳያዘቅጥ ምን መደረግ አለበት? በዚህና በሌሎች መሰል አድማጮች ጥያቄዎች ላይ መፍትሄ የሚሏቸውን እንዲፈነጥቁ የተጋበዙ ምሁራን ዛሬም ውይታቸውን ይቀጥላሉ። ከአዲስ አበባ ዩኒቨርሲቲ አቶ አበባው አያሌው በዓለ ፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር ከመቀሌ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር ናቸው። ያወያይቻቸው ትዝታ በላቸው ናት። የዛሬው ዝግጅት በአድማጭ ጥያቄ ይጀምራል። ሰሞኑን የሚካሄደው በኦሮሚያም ይሁን በአማራ ክልል እንዲሁም በሌላ ቦታ ህዝቡ የሚያነሳው የፖለቲካ፣ የኢኮኖሚ፣ የስልጣን መጋራት ጥያቄ እንደሆነ ነው አበክሮ የሚነገረው። ለምሳሌ አሁን አቶ ፍሬዘር ነኝ ያሉ ከባህር ዳር ኢሜይል ያደረሱን ምን ይላል ጥያቄያቸው? ከትግራይ ግልል በስተቀር ፍትሐዊ የሆነ የሀብት ክፍፍል ወይንም ስርጭት የለም። ለምን ኢህአዴግ የታገለው ለትግራይ ህዝብ ብቻ ነው ወይ? ለምሳሌ ትግራይንና አማራን በሃያ አምስት ዓመታት ውስጥ የተሰራውን ስራ እንመልከት ብለው በትግራይ መኪና ፋብሪካ፣ ሲሚንቶ ፋብሪካ፣ ብረታብረት ፋብሪካ፣ ጨርቃጨርቅ ፋብሪካ፣ ብርጭቆ ፋብሪካ፣ ኬሚካል ፋብሪካ፣ እብነበረድ ፋብሪካ፣ መድኃኒት ፋብሪካ። ሁሉም ትላልቅ የእርሻ ቦታዎች በእነሱ ተይዘዋል። ብዙ አስመጪና ላኪዎች ተፈጥረዋል። እያንዳንዳቸው አስራ አምስት ሺህ ሰራተኛ አላቸው። እንደሚታወቀው በትግራይ ስራ አጥ የሚባል ተፈልጎ አይገኝም ይላሉ። ሌላው የትግራይ ብሄር ብቻ ስለሆነ በመንግስት ሆነ በግል የስራ ቦታ የሚደረግላቸውን እንተወው፣ ሁሉም ያውቀዋል ይልና ወደ አማራ ክልል ስንመጣ ጣሊያን በካሳ የዛሬ ሀምሳ ዓመት የሰጠችው ያረጀ ያፈጀ ጨርቃጨርቅ ፋብሪካ ብቻ ይገኛል። አመናችሁም አላመናችውም፣ እኔ ምለው ይቺ ሀገር የትግራይ ብቻ ናት ወይ? በአማራ ክልል ስርአጥነት ተንሰራፍቶ ይገኛል። የአማራ ህዝብ ይገደላል፣ ይታሰራል። በአማራነቱ ተጨቁኖ እንዲኖር እየተደረገ ነው። ለምን ለምን ለምን? ይላሉ አቶ ፍሬዘር። አዎ አቶ ገብረመድህን ገብረ ሚካኤል፣ አይ ለእኔ የነገር አስፈቂ ነው ወይን፣ ወይ በቃ እንደዚህ ነገሮች፣ ጫፍ የወጡ ነገሮች፣ ምክንያታዊ ያለውን ነገሮች ነው የማስወገድ የለብን በትግራይ ደግሞ ሌላ ሌላ ቨርዥን ሌላ ገጽታ ነው ያለን በአሁን ባለው መንግስት። በተለይ በተለይ አሁን አብዛኛው ወጣት የሚለውም ኢህአዴግ ከሌሎች አካባቢዎች የፖለቲካ ተቀባይነት ለማግኘት ሲል ትግራይን በኢኮኖሚ ረስተዋታል ነው የሚለው። የአሁን የትግራይ ወጣት ደግሞ ለምሳሌ ጂትቱዋን ብንወስድ በትግራይ አንድም ትልቅ የፌዴራል ፕሮጀክት የተሳካ ያለም አልተካሄደም። ጂትቱ ብንወስድ እንደዚህ ነው። ለምሳሌ የፌዴራል ውሃና መስኖ ሚኒስቴር በሚቀጥለው ጂቲፒ መቶ አምስት ይመስለኛል ትላልቅ የመስኖ ግድቦች በመስራት እቅድ አውጥተዋል። እና አንድም ግድብ በትግራይ የለም። አንድም ግድብ ማለት ነው ስርአት እንዲያውም የተጠና ኦፊሻላው እንትን ባይኖረኝም ማህበራዊ ሚዲያ ላይ የሚሽከረከረው ከሆነ ሁሉም ክልሎች ከፍተኛ የስርአት ቁጥር ያለው ትግራይ ውስጥ ነው። የትግራይ ህዝብ ፖፑሌሽኑ ከሀገራዊ አጠቃላይ ህዝቡ ከስድስት ፐርሰንት የማይወጡ ቢሆንም ከኢትዮጵያ ስደተኛ ግን ወደ ሰላሳ እስከ አርባ ፐርሰንት የኢትዮጵያ ወደ ውጭ ሀገር የሚሰደዱት የትግራይ ተወላጆች ናቸው። ሌላ ቢቀር ትግራይ አሁን ጦርነት ቀጠና ነው፣ ከኤርትራ ጋር የተያዘ ሰላምም የለም ጠማትም የለም። ይህ ግን በኢንቨስትመንትም በትልቅ መሰረተ ልማትም ወደኋላ ኋላ እንድትቀር አድርጓታልና ፌዴራል መንግስት ይህንን እንኳን ከግምት ያላስገባ የበጀት ድልድል ነው የሚያደርገው። ትላልቅ ኤክስፕረስ ወይስ ወደ ኦሮሚያ፣ ወደ ደቡብ እና አዲስ አበባ አካባቢ ናቸው። በትግራይ እንደዚህ ነገር እምባል የለም። ጠያቂ ካሉት በጣም በጣም በጣም በታቀራ ነው የሚሄደው። ወይ ብዙ አሁን የኢትዮጵያ ችግሮች የሚባሉ አብዛኛው የመነሻቸው ትግራይ ናቸው። ለምሳሌ ገበሬን ማፈናቀል ብንወስድ መጀመሪያ ገበሬው ተገድዶ እዳ እንዲወስድ ና እዳውን መመለስ ሲያቅተው እስር ቤት የገባ ንብረቱ በሐራጅ የተሸጠበት እና የተጀመረበት በዚህ በትግራይ ክልል ነው። ይህን በደንብ ናቃለሁ። ምናልባት በሌሎች አካባቢዎች በዚህ አስራ አምስት ዓመት ተከስቶ ሊሆን ይችላል። ልክ ከሰማኒያ አራት ሰማኒያ አምስት ጀምሮ ግን በትግራይ ውስጥ ይህን ነገር ተካሂደዋል። ያለ ካሳ ገበሬ ማፈናቀል አሁን በሀገር ደረጃ ሲታይ አጀንዳ ሆነ እንጂ ትግራይ ውስጥ ኖርማል ነው። ምንም እንደ አዲስ ነገር ተደርጎ የሚወሰድ አይደለም። ሌሎች ነገሮች መውሰድ እንችላለን። ሊዝ ዋጋ ለምሳሌ መነሻ ብንወስድ ከሁሉም ክልሎች ክባር የተወደደ እዚህ ነው፣ ትግራይ ውስጥ ነው። ለምሳሌ አዲስ አበባን ብንወስድ መቶ ዘጠና አንድ መሰሉን በካሬ ሜትር መነሻ ልጅ ትግራይ ውስጥ ከሰባት መቶ በላይ ነው የሚጀምረው እና ብዙ ነገሮችን ብንወስድ ትግራይ ወደ ኋላ የተጎተተች የቀረች እንጂ እሳቸው እንዳሉት አይደለም። ምናልባት መሀል ሀገር የሚገኙ አንዳንድ የትግራይ ተወላጆች በሚሰሩት ስራ ህዝቡ የተሳሳተ ግንዛቤ ባለው ጥርጣሬ ላይ ሌላ ጥርጣሬ የሚጨምር አድርገው ሊሆን ይችላል እንጂ በዛ አይደለም። ስለዚህ ትግራይ ማለት ሲጀምር አዲስ አበባ ውስጥ ያለው የትግራይ ተወላጅ አይደለም። ትግራይ ማለት እዚሁ ትግራይ ክልል ያለው ትግራይ ነው። ህዝቡም እዚህ ያለው ነው በዋናነት። እሺ አቶ ገብረመድ መውሰድ ያለብን እሺ በጣም አመሰግናለሁ። በሰማኋችሁ ቁጥር ሁለታችሁንም ተጨማሪ ውይይት አገር አቀፍ የሆነ ውይይት ያስፈልጋል። ምክንያቱም አንዱ ክልል ስለ ሌላው የማያቅበት ሁኔታ እንዳለ ነው የምገነዘበው። አሁን ኦሮሚያ ውስጥም ያለው ትልቁ ጥያቄ የሀብትና የመፈናቀል የትላልቅ እርሻዎች ከውጭ መጥቶ ህዝቡን የማፈናቀል ጥያቄ ነው ማስተር ፕላን ከተባለው በተጨማሪ እና ለዚህ ሁሉ መስዋዕትነት እየተከፈለ ያለው የኢኮኖሚም የፖለቲካ ስልጣንም የህይወቴን የሚወስንበት መፍትሄ ከእጄ ተነጥቋል፣ ሌላ ሰው ነው የሚወስንልኝ የሚል ነው ወጣቱን እየማገደ ያለውና አቶ አበባ ዋያሌው እዚህ ላይ ያክሉልንና ወደ መፍትሄ እንሄዳለን እናጠቃልላለን። እሺ መልካም ትዝታ ነው። ቅድም ገብረ መድህን ያነሳው የትግራይ ህዝብና ሌላው አዳማም ያለው ደብረ ማርቆስም ያለው ወልቂጤም ያለው ትግሬ የተለያየ ነው። ግን ትልቁ ነገር ምንድን ነው? አንደኛ የትግራይ ህዝብ እነዚህን ሰዎች ያፈራቸው አይመስለኝም። ስርዓት ሆኖ ያፈራቸው የትግራይ ህዝብ አይደለም ያፈራቸው እነዚህ ሰዎች ሲሉ ትግሬ በመሆኑ ይሄ ይገባኛል፣ የባንክ ብድርም መውሰድ የሚችለው መሬትም መውሰድ የሚችለው አስፈራርቶ የሚነጥቀው ይሄን የትግራይ ህዝብ ያፈራው አይመስለኝም፣ ስርዓቱን ያፈራቸው እዛ ላይ የግድ መሆን አለበት። ሁለተኛ ደግሞ ይሄ ትግራይ ብዙ ልማት ተደርጎባት ምን ምን ምን ምን በእርግጥ ባለው ስርዓት ተጠቃሚ ሆናለች፣ ከተሞች ተጠቃሚ ሆነዋል። መቀሌም ብቻ መጥቀስ ይገባል። እዛ ላይ ከመቀሌ ውጭ አሁን ሌሎች ቦታዎች እንደው እንደዛ ብንል ገጠሩ ምንም የተጠቀመው ነገር የለም። ተመላልሼ ብዙ ጊዜ በዚህ በጥናትና ምርምርም በቤተ ክርስቲያን ይሄ ለስዕሉም ለምኑም ይሄዳለሁ እዛ ጋ የተጎዳ ህብረተሰብ ነው ያለው ትግራይ ስርዓት የለም ምናምን የሚባለው አይ እዚህም እኮ አዲስ አበባ እናየዋለን ጎጃሜው ሎተሪ ያዞራል ሀዲያው መጦ ሊስትሮ የሆናል ትግራዩ ደግሞ ልዋጭና እንትን ይሰራል ይሄ ታዲያ ከየት መጣ ለረት ጉርሱ ለመልፋት ነው የመጣው ይሄ በስደት ልክ ነው እንዳለው አዎ ብዙ የትግራይ ተወላጆች እየተሰደዱ ነው ስርዓቱ ትግራይንም በድሏል፣ እንጂ አልጠቀምም። ስርዓቱ የጠቀመው ማንን ነው? የተወሰኑ ትግሬ የሚሉ ከዛ ባረፈ ደግሞ ባተሌዎች አሉ፣ ከኦሮሚያም፣ ከደቡብም፣ ከአማራም ከስርዓቱ ተጠግቶ ከስርዓቱ ጉያ ተሸጉጦ የሚቦጠቡት ያ ነው። ሁለተኛ ትግራይ ሲሚንቶ ፋብሪካም ይሰራ ምንም ችግር የለውም። ቤኒሻንጉል ታዲያ ስልጣን ስለያዘ ነው አባይ ግድብ የሚገደብለት? ቦታው ስለፈቀደ የልማት ምስል ስለሆነ ነው። ይሄ እና የትም የሚሰራ አንድ ነገር ለሀገሪቱ የሚጠቅም የልማት ተቋም የትም ይሰራ የሀገሪቱ ነው። እንዲህ አይነት ነገሮች የትም ሆነው በኢትዮጵያ ወሰን ውስጥ እስካሉ ድረስ ኢትዮጵያ እስካለች ድረስ ደግሞ የሚጠቅሙ ናቸው። እነዚህን አናንሳቸው እና፣ ጠያቂው ምናልባት እዛ ላይ ተሳስተዋል። ሰውዬው ማስረገጥ የፈለገው የኢኮኖሚ ሚዛናዊነት የለም ለማለት። ኢኮኖሚ ሚዛናዊነቱ ምንድን ነው? የልማት ተቋማት ፋብሪካዎች፣ ምኖች ምኖች አንድ ቦታ አንድ ክልል ሁኔታው እንደፈቀደው ሊሰሩ ይችላሉ። እኩል አለመሆን የሚታየው ምንድን ነው? በባንክ ብድሮች ይፈቀዳል በተወሰኑ የስርዓቱ ጥገኛ ለሆኑ የትግራይ ተወላጆች ወይም የትግራይ የቋንቋ ተናጋሪዎች በስርዓቱ ውስጥ ላሉ ብዙ ብዙ ጥቅማ ጥቅም ይፈጸማል። ይሄ ነው። ትግርኛ ተናጋሪ ስለሆነ አየር መንገድ የመቀጠር ትልቅ እድል አለው፣ ሌላው ይከለከላል። ባንክ የመግባት ትልቅ እድል አለው። በአስተዳደሮች ውስጥ ትልቅ ቦታ ለማግኘት እድል አለው። እነዚህ እነዚህ ልንሞግታቸው ይገባል። ዞሮ ዞሮ ምንድን ነው መብቱን ተነፍጓል ህብረተሰቡ ምክንያቱም እኩል ችሎታ ኑሮት፣ አንደኛ የትም ኢትዮጵያ ውስጥ ቢኬድ፣ ይሄ ከስርዓቱ የተለጠፈው እንደው ደጋግሜ ስለው እንትን እንዳይባል እንጂ የትግራይ ተወላጅ ትግርኛ ተናጋሪ ቅድሚያ ይሰጠዋል። ኦሮሚያ አይ ኦሮሞ ካልተናገርክ ክ ለህክምናም ለምንም እኮ ለብዙ አገልግሎቶች እኮ ኦሮምኛ መናገርም እንትን አያስፈልግም። አማራ ክልል እንደዛ አይነት ነገሮችን አይቼ አላውቅም በእውነቱ። አማራ ክልል የትም ይምጣ የትም ይምጣ አስተናግዶ ያውቃል። ደቡብ እንደዛው ነው። አፋር ብዙ ችግሮች አሉ። እና ይሄን ይሄን ነው ሰው መዋጋት ያለበት፣ ሰው በደንብ አድርጎ አምርሮ መንቀስ ያለበት እና ከተሟገተም ሰላማዊ ሰልፍ ከወጣም ለእነዚህ ነው መውጣት ያለበት እንጂ የልማት ተቋማት እንዳስፈላጊነቱ አስፈላጊነቱ ቃ ባለበትም በምንም የትም በኢትዮጵያ ድንበሮች እስከተሰሩ ድረስ ውለው አድረው ነገ የሚጠቅሙት ኢትዮጵያን ነው። ወደ መፍትሔ ሀሳብ ስንሄድ ኢትዮጵያ አሁን ያለችበትንም የተዋቀረችበትንም ይሄ በቋንቋ ላይ የተመሰረተ አከላለል ከግንዛቤ በማስገባት የሚከተለውን ጥያቄ እንድትመልሱልኝ ነው ምጠይቃችሁ። ጠያቂው አቶ ዮሐንስ ሰለሞን ነው የሚባሉት። በኢሜይል በእንግሊዝኛ የላኩልንን ተርጉሜ ዋለሁ። ምን ይላሉ? በኢትዮጵያ ከ1953 ዓ.ም ጀምሮ እስከ 2007 የአገሪቱ ሕዝብ ለፍትህ ለእኩልነት፣ ለዲሞክራሲ የከፈለው መስዋዕትነት ሰዎች ህይወታቸውን ቢያሳልፉም አምባገነኖች ገነኖች ስልጣኑን ስለሚነጥቁ ከንቱ ሆኗል እና ለዚህ ያላችሁን መፍትሄ ወይንም ራእይ አጋሩን ይላሉ። በፖሊሲ ረገድ ሀ ብሎ ከመጀመርና እሳቸው ታሪካዊ ጠላቶቻችን የሚሏቸው ምዕራባውያን፣ አረቦች፣ የመካከለኛው ምስራቅ ሀገሮች የለውጡን አቅጣጫ ሳያስቱ የኢትዮጵያ ምሁራን፣ ተቋሚዎች፣ ገዢው ፓርቲ ምን ማድረግ እንዳለባቸው ግለጹልን። መገናኛ ብዙኃን እንዲሁም ደግሞ ምሁራን የተካተቱበት ውይይት ወዴት ሊያመራን ይችላል? ይላሉ። ለአቶ ገብረመድህን ገብረ ሚካኤል እድሉን ልስጥ። የመጀመሪያውን እንግዲህ ስለ መፍትሄ ነው የምናወራው። ምንድን ነው ማድረግ ያለብን? ሰፋ ያለ አስተያየት የሚፈልግ ነገር ነው። በነገራችን ላይ ግን ያሉት እውነታቸው ነው። ምን መደረግ አለበት የሚለው ነገር ከመንግስት ብንጀምር፣ አሁን ካለው መንግስት አንደኛ ነገር የኢትዮጵያ ችግር መፍትያ ቁልፍ እኔ ጋ ብቻ ነው ያለው የሚለው ነገር መቆም አለበት። አሁን ብዙ የተቃውሞ ኃይሎች ተስፋ ቆርጠው ወደ ሌላ ጫፍ ሙዳ አስፈላጊ ነገር ውስጥ ሊገቡ የሚያስገዳቸው አንድ ነገር ይሄኛው ነው። መንግስት ሁሉም ዘግቶ ለብቻው ብቻ መያዙ ከኔ ውጭ ሁሉም ለአንዱ ጠባብ፣ ለአንዱ ትምክተኛ፣ ለአንዱ ጸረ ሰላም፣ ለአንዱ የእከሌ ተላላኪ፣ እነዚህ ነገሮች የመጠቀሚያ ጊዜያቸው ያለፈባቸው አባባሎች ትቶ ማንኛውም ኢትዮጵያዊ በሀገሩ ይመለከተዋልና ተደራጅቶም በግልም የራሱ አስተዋጽኦ እንዲያደርግ የፖለቲካ ምህዳር ክፍት ማድረግ አለበት። ይህ ስንል ሚዲያውም በዚህ ልክ መጠናከር አለበት ማለት ነው። የፖለቲካ ፓርቲዎችም በነጻነት ተደራጅተው ተንቀሳቅሰው ደጋፊያቸውን ድረስ ሂደው አጀንዳቸው ማስረጽ የሚችሉበት ሁኔታ እንዲፈጠር የሲቪክ ማህበራትም እንደዚህ እነዚህ አማራጭ የዜጎች ድምፅ ሊሰሙባቸው የሚችሉ አማራጫጭ ነገሮችን በተዘጉ ቁጥር ልክ አሁን እንደሆነ ሌላ ነገር ይመጣል። መንግስትም ራሱ ወደማይቆጣጠረው አቅጣጫ እንገባ ለማለት ስለዚህ፣ ከመንግስት በኩል ይህን መድረግ አለበት። በተቃዋሚዎች በኩልም እንደዚሁ ለነገራችን ላይ ማስወገድ አለብን። ዛሬ ለስልጣን ብንመጣ ብለን ወይም ሌላው ለመጣት ብለን የምንከተልበት መንገድ ነገ ሌሎች በዛ ይመጡብናል። ይሄ ግልጽ ነው። ዛሬ ሃይማኖትን ተጠቅመን ብንመጣ ሃይማኖት አጀንዳ ይሆናል ከአሁን በኋላ ዘርን አጀንዳ ብናደርግ ዘርን ከአሁን በኋላ አጀንዳ ሆኖ እኛም ልክ በዛ ሌሎች እንዲታገሉን በር ንከፍታለን ማለት ነው። ስለዚህ ለዛሬ ብቻ ብለን የምንሰራው ስራ መቆም አለበት። እና እያንዳንዱ እንቅስቃሴ ህዝብ ስናደራጅ፣ ሰልፍም፣ ሌሎች አይነት የፖለቲካ አቋም መግለጫም ሞብላይ ስናደርገው በዚህ መልኩ መሆን አለበት። ሌላ የኢትዮጵያ ህዝብ በአለዋካ መምራት የለበትም። ቢያንስ ቢያንስ አሁን የመረጃ ጊዜ ነው። ተጨባጭ መረጃ መያዝ ይኖርብናል። ፍትሃዊ ያለሆን ነገሮችን ሁላችን መቃወም ይኖርብናል። በአማራ የሚፈጸም፣ በኦሮሞ የሚፈጸም፣ ትግራይ እንደሚባለው ልዩ ጥቅም ካለው ሁላችን በተማሳይ መልኩ በአንዱ ወገን ላይ የሚደርስ ግፍና በደል የሁላችን ነው ብለን ካልተነሳን የእነ እከሌ ልዩ ተጠቃሚነት ደጋግመን ያልነሳን ብንሄድ ህዝቡ በኩል ደረጃ ሁሉንም ሊያሳትፍ የሚችል አይደለምና ተቃዋሚዎችን በዚህ መልኩ ቢሄዱ ህዝቡም እንደዚሁ። አሁን መንግስት ለመቃወም በቅ ከበቂ በላይ ምክንያቶች አሉ። የዲሞክራሲ፣ የመበት፣ የነጻነት፣ የኢኮኖሚ ጥያቄዎች ያሉ ወደ ሃይማኖት፣ ወደ ዘር ብንሄድ እነዚህ ነገሮችን አንዴ ከተነኩ አንዴ ቻርጅድ ከሆኑ የሚመለሱ ጉዳዮች አይደሉም። አገር በምንም ጉዳይ ከፈረሰች ለመገንባቷ በድንግ አስቸጋሪ ነው። መንግስት ለመፍረት ይቀላል፣ መንግስትን መልሶ ለማቋቋም ያየ ነው ነው። በሶማሊያም በሊቢያም በሲሪያም እንደዚህ ይሆናል ብሎ አስበውት አይደለም። እነሱም ያደረጉት በኋላ ከአቅማቸው ውጭ ሆኖ ነው አሁን ወዳሉበት ደረጃ የገቡትና ና እንዳላሳዝመው በዚህ ልኳቸው። እሺ በጣም አመሰግናለሁ አቶ ገብረ መድህን ገብረ ሚካኤል። አቶ አበባዋ እያሌው፣ እንግዲህ አቶ ገብረ መድህን ብዙውን አንስተዋል የሚያክሉት ካለ ይሳቸው ያላነሱት መፍትሄ መልካም ብለዋል። አቶ ገብረ መድንም ግን ምንድነው ሶስት ነገሮችን እ ጠያቂው እውነታቸውን ነው ያሉት። ከአስራ ዘጠኝ ሀምሳ ሶስት ጀምሮ እንግዲህ እስከ ሰባት ብዙ ነገር ተደርጓል፣ ምንም የመጣ ለውጥ የለም። በእርግጥ ልክ ነው፣ ግን እነዛ ለውጦች ከምን ተነሱ ነው። አንደኛ የአስራ ዘጠኝ ሀምሳ ሶስቱን ኩዴታ ነው፣ ሰማንያ አንድም ኩዴታ ነው። ያ ለውጥ የማያመጣ የነበረ ነው። መሆን ያለበት ምንድን ነው፣ ፖለቲካችን አስራ ዘጠኝ ስልሳዎች ላይ ቁሟል። አሁን ያሉት የፖለቲካ ተዋናዮቹም በመንግስት በኩል ያሉት ማለት ነው፣ የአስራ ዘጠኝ ስልሳዎቹ የቀረጻቸው ትውልዶች ናቸው። እነዚህ ሰዎች ሊቀየሩም አልቻሉም። እነሱ እንግዲህ ካልተቀየሩ ምንድን ነው ሊሆን የሚችለው? ምንም ፖለቲካውን ከትውልዱ ከዘመኑ ጋር ማራመድ መቻል አለባቸው። አንድ መፍትሄ የምለው እሱ ነው። ሁለተኛ የሀገሪቱ እድል ሁልጊዜም ጊዜም ስልጣን ባለው መንግስት ላይ ይመሰረታል። ለውጥ ማምጣት ያለበት እሱ ነው በሮችን መክፈት ያለበት። እቺ ሀገር ብትደበላለቅ ተጠያቂው የትኛው ነው? አሁን ስልጣን ላይ ያለው መንግስት ስለዚህ በሮችን መክፈት፣ ሁሉንም አዘጋጅቶ የሚበጀው የትኛ ነው ብሎ መንግስት ማድረግ አለበት። አሁን እንደ ተሀድሶ እንደ ምናምን አይደለም። ቅድም አቶ ገብረ መድንም እንዳነሱት ሁሉን ያስካተተ እንደው ለሀገሪቱ የሚበጅ የሚችል ትልቅ ነገር ማምጣት አለባቸው። ሌላው ፖለቲካው ባላገሩ ላይ አልደርሳለ የዚህ ሀገር ፖለቲካ በኢትዮጵያ ፖለቲካ ለውጥ ማምጣት የሚችለው ባለሀገሩ ነው፣ ማንም አደለም፣ ከተሜው አደለም። ባለሀገሩ ብዙ ነገር ያውቃል። ሁለተኛ ደግሞ መብቱን አሳልፎ የሚሰጥ አደለም በቀላሉ። ጫናውም እየደረሰበት ያለው እሱ ነው። ስለዚህ መሆን ያለበት ምንድን ነው? የፖለቲካ ፓርቲዎች እኩል ከተማም ከሆነ ከቀበሌዎች ተነስተው ገጠርም ከሆነ ባለሀገሩን አሳምነው አደራጅተው ትኩል ተዋናይ መሆን መቻል አለብን። ሶስተኛ ህገ መንግስቱ ነው። ህገ መንግስቱን መንግስት የግድ ካል ቀየረው ህገ መንግስቱ በሚፈቅደው መንገድ መሄድ ይችላል። አዲስ ጅምርም ብሎ መነሳት ይችላል። ካል ቀየረው ነገም አገም ጠቀም ነው። ዛሬ የወልቃይት ጥያቄ አለ፣ የቁጫ ጥያቄ አለ፣ የኮንሶ ጥያቄ አለ፣ የጋምቤላ ጥያቄ አለ። ብዙ ጥያቄዎች አሉ። እነዚህን አገም ጠቀም እያደረገ ነው እንጂ የሄደው። ህገ መንግስቱ እስካለ ድረስ እንደዚህ አይነት ጥያቄዎች በተደጋጋሚ መነሳታቸው አይቀርም። ስለዚህ ህገ መንግስቱ በቋንቋ በብሔርም አልለውም ምክንያቱም ብሔር ብሎ ያስቀመጠው የሚያስኬድ አይደለም። በቋንቋ ላይ የተመሰረተው የክልል አከላለል ቀይሮ ለሀገሪቱ ህዝብ በሚጠቅም የኢኮኖሚ አከላለል ተመስርቶ መነሳት አለበት ካለ በለዚያ፣ ችግሩ ማን ላይ ነው የሚሆነው? ራሱ ላይ ነው የሚሆነው። ግን ዞሮ ዞሮ ግን መረዳት ያለባቸው አሁን ምናልባት ሀገሪቱን ለመቀየርም እድል ያላቸው ባለስልጣኖች ይሄ ተሀድሶውን ምኑን ምኑን ትተው ማሰብ ያለባቸው ትውልዱ ምንድን ነው ያለንበት ዘመን ምንድን ነው? የብሔር ጥያቄ አልፏል እኮ ጠርቷል። ተራራውን ያንቀጠቀጠ ትውልድ ያነሳው ጥያቄ ነው። ግን ቋጥኝ ቋጥኝ የሚያክል ጥያቄ አንስቶ ጠጠር ምታክል መፍትሄ ያልሰጠ እኮ ነው። ስለዚህ ዘመኑን፣ ትውልዱን፣ ፖለቲካውን በአለም አቀፍ ያለውን ይሄ የምዕራባውያን ተጽዕኖ ምን ሊሆንብን ይችላል፣ የአረቦቹ ምን ሊሆን ይችላል፣ ይሄን ሁሉ ተገንዝበው አይ የሚበጀው ይሄ ነው ብለው ማሰብ አለባቸው ግን ይሄን ያደርጋሉ ብዬ አላስብም። እነዛ ሰዎች በአስራ ዘጠኝ ስልሳ በቃ ተፈጠሩ፣ ፖለቲካ ገባቸው። የአስራ ዘጠኝ ስልሳ ፖለቲካ እስካሁን የሚኖር ይመስላቸዋል። ፖለቲከኛ ያለበትን ዘመን እያየ ትውልዱን የትውልዱን ጥያቄ እያየ ካልሄደ ምኑ ነው ፖለቲካ የሚያሰኘው? ማንም ይበልጠዋል፣ ኮረኛ ይበልጠዋል። እንደዛማ ከሆነ እና እነዚህን ግምት ውስጥ ማስገባት አለባቸው። ዞሮ ዞሮ የሀገሪቱ ጣ ፈንታ የሚወሰነው አሁን ባለው ሁኔታ በህዝቡ ተቃውሞና መንግስት በሚሰጠው መልስ ነው። መንግስት ራሱን ዝግጁ አድርጎ ተሀድሶ ሲባል ዝም ብሎ እንደዚህ እንደዚህ እንደዚህ አይደለም። መሰረታዊ የሆነ የፖለቲካ ለውጥ መምጣት አለበት። መሰረታዊ የሆነ የኢኮኖሚ ፖለቲካ ለውጥ መምጣት አለበት። እነዚህን መቀየር አለባቸው። እሺ፣ አይ አሁን ያለው ትውልድ ደግሞ አይ እነዚህ ካልተመለሱለት ወደ ኋላ የሚል አይመስለኝም። ሁለተኛ ትውልዱን ታሪክ አሳጥተውታል። አገር አፍርሶ ወደ መገንባት ገቡ። መጀመሪያ ላይ እንደ ኢህአዲግ እኮ በነገራችን ላይ የዲሞክራሲ ፋናዋጊ ሚሆን አልነበረም። ግን ምንድን ነው ህዝቡ የሚወደውን ያን ኢትዮጵያዊነቱን ማፈራረስ ጀመረ። ሰንደቅ ዓላማው እንዳልነበረ፣ ህዝባዊ መዝሙሩም እንዳልነበረ፣ አብሮ ተሳስሮ እንዳልነበረ አንተ የተለየህና አንተ የተለየህና ይሄን አፈረሰው። ይሄን ባያፈርስ ኖሮ አይ ዲሞክራሲን ላስፍን፣ መልካም አስተዳደርን ላስፍን ቢል ኖሮ እንደ ኢህአዴግ የዲሞክራሲ ፋና ወጊ ሆኖ ሊቆጠር እዚህ ሀገር ላይ ይኖራል ብዬ አላስብም ግን አፍርስ መገንባት ከባድ ነው አይቻልም እሺ ባለው ላይ መገንባት ቀላል ነው ደርግ ሰው ስላልገደል አይደለም ፈሽቷል ስንቱ ግን ያኛውን እንዳለ መሰረቱን አላሳጣው ኢህአዴግ መጣና መሰረቱን ላሳጣው ነው ያለ አዲስ ኢትዮጵያ ልስጠር ነው ያለ ይሄ ነው የሰንደቅ ዓላማ ቀን ቢሉ ሊሆንላቸው ያልቻለማ እና አሁን ኢህአዴግን የኢትዮጵያ ናሽናሊዝም ሲምፕል አድርገው መውሰድ የሚፈልግ ሰውም የለም። እና ትልቅ ኃላፊነት ያለው መንግስት ላይ ነው። መንግስት ህዝብ ማዳመጥ አለበት። የህዝቡ ጥያቄ ምንድን ነው? እነዚህም በደንብ በደንብ በሚያሳካ መልኩ መፍታት አለበት። እና መንግስት ከህዝብ ጋር ፊት ለፊት ውሸቱን ትቶ ይነጋገር። ይሄ ነው የእኔ ሀሳብ። ትዝታ፣ በጣም አመሰግናለሁ። ከአዲስ አበባ ዩኒቨርሲቲ አቶ አበባው አያሌው በአለፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር፣ ከመቀሌ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር። አድማጮቻችን፣ ጥያቄዎች ጊዜ ወስዳችሁ መልስ ስለሰጣችሁ አመሰግናለሁ፣ በአድማጮች ስም ቀደም ብለን በመግቢያችን ወደ አስተዋወቅ ነው። የምሽቱ የመጨረሻ ቅንብር እንሻገር። በሪዮ ኦሎምፒክ የማራቶን የብር ሜዳሊያ አሸናፊ የሆነው ኢትዮጵያዊ አትሌት ፈይሳ ሌሊሳ በኦሮሚያና ሌሎች አገሪቱ አካባቢዎች በዜጎች ላይ እየተፈጸሙ ናቸው ያላቸው ግድያዎች ስርዓትና ወከባዎችን በመቃወም በዚህ በዩናይት ስቴትስ ዘመቻ እያደረገ ነው። በሪዮ እጆቹን አጣምሮ ወደ ላይ ከፍ በማድረግ ያሳየው ሯጭ ፈይሳ ሌሊሳ በዋሽንግተን ዲሲ የፖሊስና የሕዝብ አስተያየት ዙሪያ ለየት ያለ ሩጫ ጀምሯል። በዩናይትድ ስቴትስ ምክር ቤትና የተለያዩ መገናኛ ብዙኃን የኢትዮጵያን ሰብአዊ መብት ጥሰቶችና ግድያዎች ለዓለም እያሳወቀም ይገኛል። በስቱዲዮ ከሄኖክ ሰማግዜር ጋር ያደረገው ውይይት ቀጥሎ ይቀርባል። ለምትከታተሉን ለማብራራት ያህል ሕጉ ኤችአር 2016 ይባላል ውሳኔ 2016 እንግዲህ የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ኮንግረስማን ክሪስ ስሚት ናቸው የጻፉት። በዴሞክራቶችም በሪፐብሊካኖችም ድጋፍ ያለው ነው። የኢትዮጵያ መንግስትን የሚጠይቀውንም ልግለጽላችሁ። በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ እንግዲህ የወጣው አዲስ የኮንግረስ ረቂቅ ህግ ነው። የኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ እርምጃዎች የሚያወግዝ ነው። የኢትዮጵያ መንግስትም ሁኔታውን በገለልተኛ ቡድን የተሟላ ማጣራት እንዲያደርግ የሚጠይቅ ነው። ይሄ ደግሞ ከሆነ በኋላ ኃይል ያለአግባብ የተጠቀሙ የጸጥታ ኃይሎችም ለፍትህ ለፍርድ እንዲቀርቡ የሚጠይቅ ነው። በእስር ቤት የሚገኙ ጋዜጠኞች እንደዚሁም ደግሞ የፖለቲካ መሪዎች እንዲፈቱ የሚጠይቅ ነው። በማህበረሰብ ተቋማት ላይ ደግሞ የተጣለው ህግ እንዲሻሻልና እንዲለወጥ የሚጠይቅ ነው። ፈይሳ ወደ አንተ ልምጣና በአጠቃላይ በኢትዮጵያ ውስጥ እየተከናወነ ያለው የሰብአዊ መብት ጥሰትን አስመልክቶ በምታነጋግር ጊዜ ከዩናይትድ ስቴትስ ባለስልጣናት የምታገኘው ምላሽ ምንድን ነው? ምን ይሉሃል? እኔ ምንም አላሉኝም። ያወጡትንትን እኛም እሱ ነው የጠየቅነው። መብታችን ይከበር ነው። እኛም እንደ ማንኛም ኢትዮጵያ ሀገራችን ውስጥ በሰላም መኖር ነው የምንፈልገው። ይህንን ነው እንጂ እኛ ሰውም ጠልተናል የለን። ይሄ ነው እኛ የኔ ሀሳብ ማለት ነው። አሁን ከቤተሰቦች ጋር ትነጋገራለህ። በቀደም ልጆችን አስመልክቶ ጥያቄ ቀርቦልህ ነበረ በጋዜጣዊ መግለጫ ላይ እና አንድ እኔንም በጣም ሳስበው የነበረው ንግግር የተናገርከዋለ ልጆቼ ከማንም አይለዩም ያልከው ነበረ። እስኪ ከቤተሰብህ ጋር አሁን ያለህን ግንኙነት ግለጽልን። ከእነሱ ጋር በስልክ እንገናኛለን። ከዛ ምን እንዴት እንደሚኖሩ እየነገሩ ነው? ጥሩ ናቸው፣ በሰላም እየኖሩ ነው። አይ ጥሩ ነው። ወደ ሩጫ እንደዚሁም ደግሞ ያው ኑሮህ ነው መሮጥ ኑሮህ ነው። ኬንያ ሄዳለሁ ብለህ ነበረ፣ ምናልባት ከፍተኛ ሀይ አልቲቱድ ከፍተኛ ቦታ ላይ ልምምድ ማድረግ ስላለብህ። አሁን ደግሞ ዩናይትድ ስቴትስ ነው ያለኸው። እዚህ ትቆያለህ? እዚህ ለመቆየት አሳባለህ? ሌላም የቀረበልህ ጥያቄ ለዩናይትድ ስቴትስ የመሮጥ እድሉ ቢኖርህ በዓለም ሻምፒዮናም ሆነ በተለያዩ የኦሊምፒክ ውድድሮች ትረውጣለሁ፣ ይሄ የሚል ጥያቄ ቀርቦልህ ነበር። ምላሽን አሁን ጋቢና ቪዊያት ማሪክ ላይ እንስማው። እኔ ሀሳብ የለኝም። ሀገሬም በጣም ይወዳለው፣ ህዝቤን በጣም ይወዳለው። እኔ ለህዝብ ብዬ ነው ወደ ከሀገር የወጣሁት እንጂ ለሌላ ወይም ደግሞ ለሌላ ምቾት ብዬ አይደለም የመጣሁት። እኔ ጥሩ ኑሮ አለኝ፣ ጥሩ ቤት ውስጥ ነው የሚኖረው። ለህዝብ ብዬ ነው የወጣሁት እንጂ እኔ ለሌላ ሀገር ብዬ አይደለም። ሌላ ለሌላ ሀገር ለመሮጥ አይደለም ከቤተሰብ ከእንትን የተለያየሁት። እኔ ወደፊት ይህ ስራ ተቀይሮ ተመልሼ ለሀገራችን ቢሮጥ ደስ ይለኛል እንጂ ለየትም ሀገር አልሮጥም። ዜግነቴም አልቀይርም። አንድ ቀን ደግሞ ወደዛ ተመልሼ እንደሚሮጥ ነው ተስፋ የሚያደርገው። ይህ ነው ሩጫውን በተመለከተ ታዲያ እንግዲህ ከዓለም ሻምፒዮናና ከኦሊምፒክ ውድድሮች ውጭ በሀገር ከሚደረጉ ውጭ ሌላ በርካታ ሩጫዎች አሉ። በዛ ላይ ለመሳተፍ እንደምትፈልግ ስትገልጽ ነበር። የት ነው መሰረትህን ማድረግ ያሰብኩ የት ሆነ ነው ልምምድ የምታደርገው? እዚህ የአሜሪካ ውስጥ ነው። ቦታውን ገና ሰው ጠይቄ በሰሞኑም የሚወስን ይሆናል። አሜሪካ እንደሚቆይ ነው የሚያውቆ። እስሁን ድረስ ወደ ሌላ እንትን ያልወጣም። ለትንድግ ኒው ሜክሲኮ ስትል ነበረ በቃ አሪዞና፣ ኒው ሜክሲኮ፣ ሌላ ኮሎራዶ ብዙ እንትን ለትሬኒንግ የሚሆኑ ብዙ ቦታዎች አሉ። እነሱም መርጬ ሰው ሯጮች የሚበዙበት ቦታ ላይ ከእነሱ ጋር እንዲሰራ ማለት ነው። እዛ ኢንፎርሜሽን እየጠየቅኩ ነው። እዛ መሄዲያ የቀረም መርጬ ስለዚህ ሌሎች የኢትዮጵያ ወይ የአፍሪካ አትሌቶች ጋር ነው ይሄንን ውድድሩን የምታደርገው? ወይስ እንግዲህ እንደምታውቀው ውድድር ለማድረግ አሰልጣኝ ያስፈልጋል። አብረሃቸው የምንሰራቸው ሰዎች ያስፈልጋሉ እና ይሄንን ሁሉ እዚህ በዩናይትድ ስቴትስ የምታገኝ? እኔ መጀመሪያ ከእንትን ከክፍል ሀገር ሲመጣ በራሴ ነው ከሪቼ እንትን ወደ ክለብ የተቀላቀልኩት። አሁን ደግሞ ብዙ እንትን አለኝ፣ ብዙ ልምድ አለኝ ከሩጫ እኔም ከአንድ የአሰልጣኝ በላይ ራሴ ማሰራት ይችላለሁ። ሌላ ሰው አያስፈልገኝም። ከእኔ ጋር የሚሰራ ሰው እፈልጋለሁ እንጂ ስለ ስራ ራሴን አሰራለሁ። ጥያቄዎች እየቀረቡ ነው። እድሜ ስንት ነው ይላል። አቤል ወንድም ነህ እድሜ ሀያ ስድስት ንግግርህን የሰሙ ሰዎች የሚጠይቁት ጥያቄ ስለሆነ ነው ያነሳሁት። የበሰለ ንግግር ነው የምትናገረውና ደግሞ ያለውን የፖለቲካ ሁኔታ በአግባቡ ማሳየት የቻለ አራያነት ስለፈጠርክ በጣም በርካታ ሰዎች አሁን ሃና፣ ሃና ሰው በጠፋበት ወቅት ሰው ሆነህ የተገኘህ ጀግና ብለሃለች። ቃል አጣሁልህ። እግዚአብሔር አምላክ ይጠብቅህ፣ ከልጆችም ጋር ለመታየት ያብቃ ብላለች። ኢትዮጵያ ስላለው ሁኔታ እንመለስ። ኢትዮጵያ ውስጥ ምን አይነት ለውጥ ነው ለውጥ መጥቶ ነገሮች ተቀይረው ወደ ሀገሬ መመለስ እፈልጋለሁ፣ ለህዝቤ መሮጥ እፈልጋለሁ ብልሃል። ምን አይነት ለውጥ ነው አንተ ምታ በአንተ እይታ? እኔ ለውጥ የሚፈልገው ይሄ ኢትዮጵያ መንግስት፣ የኢትዮጵያ ህገ መንግስት ጥሩ ነው ይባላል። እንደዛ ህጉን አክብሮ የብሔር ብሔረሰቦች እኩልነትን አክብሮ ህዝቡ እንደፈለገ ምርጫ ላይ ማለት ነው እንደ ምርጫ ላይ የፈለገ ሰው መርጦ የራሱ ህዝብ ፓወሩን እንደ ይኖር የሆነ የሚደረገ ከሆነ ወደፊት ስርአቱ ይቀየራል ብዬ ስለሚአስብ ይህንን ለህዝብ ፓወር መስጠት ነው። ከዛ በኋላ ስርአቱን ሊቀየር ይችላል ማለት ነው። አስተያየቶች እየመጡልህ ነው። ጥያቄም አለ። በቀጥታ ነው ወደ አንተ የማቀርበው። አትቪዋ አማሪክ ላይ አብደልፈታህ በሽር ፈይሳ በኢትዮጵያ ህዝብ ስም ላመሰግነ ወዳለው ምክንያቱም በሀገር ቤት ደሞ እየፈሰሰ እየሞተ ካለው ህዝብ ጎን በመቆምህና የህዝብን ችግር ወደ ላይ ከፍ አድርገህ ለዓለም በማሳወቅህ፣ ጥያቄ ለወደፊቱስ ምን አስበሃል የሚል ነው። አመሰግናለሁ ብሏል። ሌላም ተመሳሳይ ሌላ ጥያቄ ያለ ሀብቴ ያዕቆብ ጀግናነህ ይህ የግፍ ዘመን ማለፉ አይቀርምና ያልፋል። የማይነጋ ይመስላል እንጂ ይነጋል። ፈይሳ ሌሊሳ በኢትዮጵያ ታሪክ ወይም ማን ወይም ምን መባል ይፈልጋል የሚል ጥያቄ አንስተዋል ሁለቱን የመጀመሪያው ወደፊት ምን አስበሃል ነው ሁለተኛ በኢትዮጵያ ታሪክ ውስጥ ማን ወይም ምን መባል ይፈልጋል የሚል ጥያቄ አንስተዋል እኔ ሯጭ ነኝ እኔ ራስ ነው መሆን የምፈልገው እንደ ስፖርተኛ ነኝ ስፖርተኛ መሆን ነው ወደፊትም እኔ ከስፖርት መውጣት አልፈልግም ስፖርት ባርሳ በስራ ኖሮ እዚህ ደረጃ ላይ ደርሼ ኢትዮጵያ ውስጥ የሚደረገው የሰብአዊ መፍት ጥሰት አላ ወጣም ነበረ ስፖርተኛ ባለው፣ ወደፊትም ከስፖርት አልወጣም። ስፖርተኛ መሆን ነው እስከ መጨረሻ የምፈልገ ነ። ብዙ ጊዜ አትሌቶች በሩጫ ውድድር አሸንፈው ወደ ሀገራቸው በሚመለሱ ጊዜ አቀባበል ሲደረግ ጀግናው አትሌት እየተባለ ነው አሁን ፌስቡክ ላይ ብትመለከት በቃ ጀግና የሚሉ ቃላቶች ናቸው። ከላይ እስከታች እየተሽ ጎደጎዶ ያሉት ጀግነት ይሰማሃል? አይሰማኝም። ምን የምንሰራው የዜግነት ግዴታ የሚባለው አንዱ ምንድን ነው? ይሄ ነው። ግዴታ ነው የወጣሁት እንጂ እኔ ጀግና አይደለውም። ከኔ የሚጠበቅ ነገር ወጥቻ አለሁ እሱ ነው። ይሄ ብቻ አይደለም። እኔ ወደፊትም የሚቀራኝ ነገር መውጣት ግዴታ አለኝ እንጂ ጀግንነት ምንም አይሰማኝም። ሌሎችን ወይም የሌሎችን ሰዎች ውሳኔ ለማጣጣልም አይደለም። ይህን ጥያቄ የምጠይቅህ ግን አብረው ይሮጡ የነበሩ አትሌቶች ምን ያህል ቅርብ እንደሆናችሁ እርስ በርስ አውቃለሁኝ። ከክፍለ ሀገር ስትመጡ አንስቶ አዲስ አበባ ቤት ተከራይቶ ክለብ እስከ መፈለግ ኢትዮጵያ ውስጥ በርካታ አትሌቶች ጋር በጋዜጠኝነት ሰርቻለሁና ቅርበቱን አውቃለሁኝ። እንዴት ነበር? ይሄ ከመሆኑ በፊትና በኋላ የነበራችሁ ግንኙነት ምን ይመስል ነበር እርስ በርስ? እኔ መጀመሪያ ብዙ ጊዜ ወደ አጭር ወደ ታች በደንብ አልሰራው ቶሎ ነው ወደ መራቶን የወጣሁት። አሁን ደግሞ ወደኛ ወደ መራቶኖች አካባቢ ጥሩ እንትን አለ፣ ጥሩ ፍቅር አለ። በጣም ጥሩ ነው። የሌለውን አሁን ወደ አምስት ሺ አስር ሺ አላቅም እኛ በምንሰራበት ቦታ ላይ በጣም ጥሩ ነው። በጣም ፍቅር አለን። በጣም ደስ የሚል ሁኔታ ነው የምንቀራረበው። ከሪዮ ስትለያዩ እንዴት ነበር የሆነው? ሁኔታ ሁሉም አልቅሰውን የሸኙኝ እና እንደዛ ነው በቃ በፍቅር እንትን የሸኙኝ ማለት ነው። ኤልያና በረከት ጥያቄ አቅርባለች። ቂም ይዞ የቆየውን የተለያየ በብሔር መካከል ያለውን ክፍተት ገብተህ እንደምታስታርቅ ተስፋለን የሚል አስተያየት ነው የሰጠችው። አስታራቂ ምቶን ይመስላል። ህዝቡ የኔን አይቶ መታረቅ አለበት ሁሉም። እኔ አሁን እዛ ሀገር ላይ መጀመሪያ አንስቼ ለነበረ ጥሩ ኑሮ ትቼ ነው የመጣሁት። እነሱ ደግሞ ለራሳቸው እዚህ ሀገር ላይ ስራ ሰርቶ እየኖሩ ነው። ህዝቡ ደግሞ ከሀገር እያለቀ ነው። እነሱ ደግሞ እዚህ ሀገር ላይ አንድነት ከፈጠሩ የዛ ደግሞ አጭር ጊዜ ውስጥ ሁሉም ነገር ለህዝቡ የሚቀየር ነገር ይመጣል ብዬ ነው የሚያስበው። በራሳቸው መታረቅ አለባቸው። እነሱ አሁን ህጻን አይደለም፣ ከኔ በላይ የሆኑ ሰዎች ናቸው። እነሱ መታረቅ አለባቸው። እንደሚታረቁ ደግሞ ተስፋ አደርጋለሁኝ። ለኢትዮጵያ መንግስት ምን አይነት መልክት ታሳልፋለህ? ለኢትዮጵያ መንግስት ለባለስልጣኖቹ በሙሉ በእነሱ ካድሬ አጠቃላይ ለነሱ መልእክት የሚያስተላልፈው ብዙ ብዙ ሀብታም መሆንም በጣም ይጎዳል ለህዝቡ ለህዝባቸውም ትንሽ ማሰብ አለባቸው። የአሁኑ ስርአት ቀይሮ ለህዝቡ ሰላም እንዲመጣ ማድረግ አለባቸው። ካሉን ግን ወደፊት የአገር ጥሩ አይመጣም። የብሔር ብሄረሰቦች ግጭትም ሊመጣ ይችላል። ይህንን አስቦ ለእነሱ ጥቅም ብለው አገራችን ለማፍራስ ቢቆጠቡ ደስ ይለኛል። እዚሁ ላይ በካፋ ወንድዬ አሁን ስላለው ስለ አንድ ብሔር የበላይነት ምን ትላለህ? የሚል ጥያቄ አቅርቧል። አለ እሱ በላይነት የብሔር በላይነት አለ፣ ግን ብዙም አለም የተወሰኑ ሰዎች ናቸው። አሁን ወደ ስልጣን አካባቢ የሆኑ ሰዎች ናቸው። ሌላ ደግሞ ልክ እንደ እኛ፣ እንደ አማራ፣ እንደ ኦሮሚያ እንደ ሌሎቹም ደሃም አሉ። አሁን ትግሬም ሆነው አዲስ አበባ ውስጥ ሰውን የሚለምን ብዙ ትግሬዎች አይቻለሁ፣ እና የተወሰኑት ደግሞ በጣም ወደ ሰማይ ነክተዋል። ስለዚህ ይሄንን ቀርቶ ወደ እኩልነት ቢመጣ ደስ ይለኛል። ይሄ እንደዚህ የሚሄድ ስለ ሀብት እኩልነት ነው፣ ስለ ገቢ ስለ ሀብት እኩልነት ነው። ሁሉም ነገር ምክንያቱም ለእነሱ ነው ቅድሚያ የምሰጠው ለሁሉምም እኩል ቢሆን ወደፊት ጥሩ ነው የሚመስለኝ፣ ምክንያቱ ህዝቡ እየገንፍሏል አሁን ውስጧቸው ማለት ነው። ስለዚህ ወደፊት ይሄ ነገር ቢቀየር ይሻላል። የአንድ ሰው በላይነት ቢቀር፣ ሁሉም መፍት እኩል ቢኖሩ በጣም ጥሩ ነው ብዬ ነው የሚያስበው። ዳዊት አለሙ ጥያቄ አቅርቦልሃል። መመለስ ከፈለግ ያው፣ ይሄ በጣም ዴሞክራሲያዊ የሆነ መድረክ ስለሆነ ሁሉንም አስተያየቶች እንቀበላለን። ዳዊት አለሙ ለኃይለ ገብረሥላሴ ወይም ለቀነኒሳ በቀለ ያለ መልዕክት ምንድን ነው ብሏል። እኔ ለነሱ እነሱ አሁን ትልልቅ ሰዎች ናቸው፣ ተሰሚነትም አላቸው። አሁን ባለፈው ናይሌ እና ገዛኝ እና አበባ መኮንን እነ ቶለሳ ቆቱ ሌሎችም አሉ። ስለ ውጤት ነው ሲነጋገሩ የነበረው ስለ ውጤት ሪኦ ላይ ማጥፋቱ ማለት ነው። አሁን በዚህ ሰዓት እኛ ስለ ሜዳሊያ አደለም፣ የምናስበው ስለ አገራችን፣ ስለ ህዝባችን ለምን አይሰማንም? እኔ አንድ ቀን ወጥቼ የኢትዮጵያ ህዝብ ተቀብሎኛል። እኔ ምክንያቱም እነሱ ጥሩ ውጤት አለመጣሙ ከዛ በፊት ማለት ነው። እነሱ ግን ተሸልሞ ከውጭ ሜዳሊያ አምጥቶ ባንዲራ ይዞ ሲመጡ ህዝቡ ከቦሌ እስከ ስቴዲየም ከእነሱ ጋር እየሮጠ ነው ድጋፍ ለእነሱ ሲያደርግ የነበረው። እነሱ ደግሞ ለምንድን ነው ያ ህዝብ ዛሬ እየሞተ እየተገደለ እየታሰረ ለምንድን ነው? ስለ ሜዳሊያ ለምን ያስባለው? ስለ ህዝብ እንዴት አስቡም። ሰዎች መንግስትና ህዝብ ማገናኘት የሚችሉ ሰዎች ናቸው፣ መናገር ይችላሉ። ጥሩ አለም ላይ የታወቁ ሰዎች ናቸው፣ ምንም አይሆኑም። ለምን ስለ ሜዲያ ላይ እንዴት ይታሰባት? ዛሬ እንዴት ይሰማኛል። ለምን ወደ ታች ለምን አይገለበጥም? ስፖርት በእኔ በኩል ማለት ነው። እኔ ለውጤት አይደለም። አሁን ሀብታም ናቸው፣ ካሁን በኋላ የትም መኖር ይችላሉ። ሩጫ ኃይል አሁን ኦልሬዲ አቁሟል ይመስለኛል። ከመራር ውጭ አይሰራም የት ነገር መኖር የሚችል ሰው ነው። ለምን እንዴት ስለእንትን ስለ ህዝቡ ትቶ ስለ ህዝቡ ቀርቶ እንዴት ስለ ስፖርት ዛሬ ስለ ሜዳሊያ ነው እንደ የሚወራ እና መንግስትና ህዝቡ መታረቅ ጥፋት የት እንደሆነ አሁን ታውቃለህ አንተ ምን ውጋ እንደሆነ እሱን ማስተካከል ሲገባቸው እንዴት ነው ስለ ሜዳሊያ ዛሬ እኔ አይ ነው እንደሚመለሰው። ሽምግልና መጥተው ከቤት ፈይሳ እባክህ እንደው ሸምግልን ቢሉ እንዴት አድርገህ ታስታርቃለህ? አሁን ያለውን ሁኔታ እንግዲህ እኔ ጥፋቱ ያለውንም በግልጽ መመልከት ይቻላል ብለሃል። እንዴት ታስታርቀዋለህ? የለም እኔ አሁን መመለስ አልችልም። እንደው ቢሆን ቢሆን ማው የእነሱ ጥፋት ያሁንም እንጂ የእነሱ ጥፋት ዛሬ ይህን ይህን ነው ህዝቡ መሞት የለበትም መታሰር የለበትም። ዝም ብሎ ከሜዳ ተነስቶ አስር ወር አንድ ዓመት ታስሮ ነጻ ነው የሚባል አለ? ይህን ይቆም ማለት ነው። ለምን ሳያረጋግጡ ለምን ሰው ያስራለሁ? ሰው ለምን ይሞታል? ይህንን ይህን ያቀርባለሁ። የሚቀበሉኝ ከሆነ ይቀበላሉ። ይሄ ነው እኔ የሚያቀርበው ለነሱ ማለት ነው። መቼም ጀግናችን ነህ የኢትዮጵያ ማንዴላ ነህ የሚሉ በጣም በርካታ አስተያየቶች ናቸው ፌስቡክን ያጨናነቁት። አስተያየቶቻችሁ እየደረሱ ና አትቪ አማሪክ ላይ ላኩልን። እንደምታዩት ይሄ ውይይት እናንተ ከፈይሳ ሌሊሳ ጋር የምትወያዩበት መድረክ ነው። ተሳተፉ። ትዕግስት ገብረ ዮሐንስ፣ አሜሪካ ሀገር ጥገኝነት አልጠይቅም ማለትህን ሰምቻለሁ። ለምንድን ነው? አዎ ጥያቄ እንትን ጥገኝነት እኔ ቪዛ አለኝ በቪዛ ነው በቪዛ መኖር ይችላለሁ፣ እንደምችልም አውቃለሁ። ስለዚህ እኔ ስራዬን ሰርቼ የትም አገር እጄ መወዳደር ይችላለሁ። እኔ ጥገኝት አልጠየቅኩም። የአሜሪካ ደግሞ ዲሞክራሲ ሀገር ስለሆነ እንደ ማንኛውም ሰው መኖር ይችላለሁ። የነሱም ሕግ አክብሬ ማለት ነው። ለዛ ነው ያልጠየቅኩት። ምንም የሚጠቅመኝ ነገር የለም እኔ እንትን መጠየቅ ማለት ነው። አና መራ አስተያየትሽ ደርሶናል። እናመሰግናለን። ፈይሳ ልክ ነው ወንድሞቻችን እህቶቻችን እየሞቱ ባለበት ሰዓት ስለ ኦሊምፒክ ወርቅ ማውራት ትክክል አይደለም። ሀይሌ እንዲያውም ለኢትዮጵያ ሕዝብ ይቅርታ መጠየቅ ያለበት በዚህ ሰዓት ስለ ወርቅ በማውራቱ የሚል አስተያየት ሰጥታለች። አስተያየቶቻችሁን እንቀበላለን፣ ከጥላቻ የጸዱ አንዱን ከአንዱ ማያነሳሱ እስከሆኑ ድረስ እናስተናግዳቸዋለን። ያው የኢትዮጵያ ሕዝብ ጀግና ነህ የሚልህ መቼም በጣም በጣም በጣም በጣም ብዙ ሰው ነው ያለው ስለ እርቅ ስናወራ ምን አይነት እርቅ ነው ኢትዮጵያ ውስጥ አንተ የምታስበው? ሊሰራ የሚችል እርቅ፣ ሊሰራ የሚችል እርቅ። አሁን መንግስት እንትን ቀርቶ ማለት ነው ወይ ስርአቱ ወታደሩ ከመንግስት ወጥቶ ከሌላ አካል ላይ ሆኖ ሚዲያም ሁሉም ሌላ እንትን፣ መንግስት ባይደግፍም ይሄ ዚህ ደረጃ አንደርስም ነበረ። ከዛ መንግስት ወታደር የሱ እጅ ላይ ነው። እንደፈለገ አንተ ላይ ያዛል። ይሄ ሁሉ ከሱ እጅ ቢወጣ ሚዲያም ገለልተኛ ይሆናል፣ ወታደሩም ሌላ ይሆናል፣ መንግስትም ሌላ ይሆናል። እንደ ሌላ ሰው ይሰራል። በዛን ሰዓት ፓውሩ ህጉ ብቻ ተከትሎ ስለሚሄድ እየሱ እንትን ያሰራ ማለት ነው። ከዛ በኋላ እየሱ ፓውር አሁን ህዝብ የሚጨርስበት አሁን ሌላ ወታደር ሌላ ሰው የሚመራ ቢሆን ኖሮ አያዘም። ወታደር ድንበር ነው የሚጠብቀው እንጂ ተመልሶ አዲስ አበባ ውስጥ ህዝብ አይገልም። ሰፈር ውስጥ ክልል ውስጥ አይገልም። ስለዚህ ይሄ ከቀራ ነው፣ ካልቀራ ግን ይቀጥላል። ከቀራ ርቀት ይመጣል ብዬ ነው የሚመጣው። ማንም ሴጠት ይሰራል። እንደገና ደግሞ ይቅርታ ብሌ ይቅርታ ህዝቡን ጠይቆ ህዝቡ ደግሞ ይቅርታ እንዲያደርግ እንዲታረቅ እኔ ጥሪ ንትን ያስተላልፋለሁ። በስ ብሔራዊ እርቅ ነው መልእክቱ። በስተ መጨረሻ ወጣት ነህ ብዙ ወጣቶች ናቸው አደባባይ እየወጡ ያሉት። ለእነሱ አንድ ያለህን አድንቆት፣ ሁለተኛ ደግሞ ለእነሱ ያለህ መልእክት ምን እንደሆነ ግለጽልን። እኔ አሁን ለእነሱም ጥሩ፣ ሌላ ስራው የሚሰራ ስራውን ጠንክሮ እንዲሰራ። ሌላ ደግሞ እኔ መልእክት የሚያስተላልፈው በትግራይ በጣም ህዝቡ በጣም ቅርብ ብሎታል፣ የኢትዮጵያ ህዝብ አሁን ወጣት የሆኑ ትግሬዎች ብዙ አይደለም። እኔ ትግሬን አልጥላ፣ ትግሬ ጓደኞችም አሉ አብሮ የሚንበላ አብሮ የሚጠጣ ትግሬዎች አሉ። እኔ ትግሬ አልጠላም። አሁን ደግሞ በፌስቡክ ወጥቶ ህዝቡን የሚሰድብ ትግሬዎች አሉ። ይሄ ከዚህ የራሳቸውን እንዲቆጥቡ እኛ አንድነቱ የሚፈልገ ወደፊት መቼም ይሄ መንግስት ያልፋል እነሱ ደግሞ ከሰው ጋር ቂም የሆነ ህዝቡን እንዳያስከፉ አሁን እንትን ላይ ብዙ እነዚያ ሰዎች ትግሬ ከሆን እኔ በጣም አዝናለሁ። ገና እንጨፈጭፋለን ገና እንገላለን የምል ትግሬዎች አለው። አደራ እንደዚህ እንዳትሉ። ቂም ከኢትዮጵያ ህዝብ ጋር እንደዚህ የሚሉትም ካለ ይቅርታ እንዲሉ ለኢትዮጵያ ህዝብ። እኛ ወደፊት አንድነት እንፈልጋለን። ከኦሮሞ ህዝብ፣ ከአማራ ህዝብ፣ ከሁሉም ከገንቤለ ጎኒ ሆኖ ይሄንን መንግስት መቃወም አለባቸው። ኦሮሞንም አማርም መደገፍ አለባቸው። እኛ መቼም አንድነት ነው የምንፈልገው። ይሄን ነው ለነሱ የሚያስተላልፈው። ከዛም በተጨማሪ እንግዲህ ኦሮሚያ ውስጥ በርካታ ተማሪዎች የዩኒቨርሲቲ ተማሪዎች እንደዚሁም ደግሞ የአንተ እድሜ እኩዮች ሌሎችንም ጨምሮ ለሰልፍ ወጥተዋል፣ ይወጣሉ። አማራ ክልል ውስጥ የሚካሄደውንም ተመልክተናል። በቀደም ስንነጋገር ጋምቤላ ውስጥ ያለውን ሁኔታ አንስተሃል፣ ኮንሶ ውስጥ ያለውን። እነዚህም በሙሉ ለእነሱስ መልእክት ምንድን ነው? አዎ ትግል መቀጠል አለበት። እንደዚህም ይሄ መንግስት እንደዚህ ከቶሎ ህዝቡ እንቅልፍ ካላሳጡ ወደፊትም ግድያ ይቀጥላል። ስለዚህ ግድያው ቶሎ ማለቅ አለበት እንዲቀጥሉ ነው እነሱ ትግላቸው መፍታቸው እስከሚያገኙ ድረስ መሞት ነው። በሰላማዊ መንገድ ቢሞት ምንም ማለት አይደለም። ለወደፊት ለትውልድ ነፃነትም እንዲመጣ ማድረግ ነው። ይሄን ነው የሚላቸው ለነሱ በጣም እናመሰግናለን። የምትከታተሉት አት ቪ አምሃሪክ ላይ በቀጥታ በፌስቡክ ያደረግን ውይይት ከፈይሳ ሌሊሳ ጋር። ፈይሳ በጣም እናመሰግናለን። እዚህ ስቱዲዮ ድረስ መጥተህ ከህዝቡ ጋር ከእኛ ጋር አይደለም ውይይቱን ያደረግከው። አንተን ከሚያውቁ ከሚያደንቁ፣ እንደዚሁም ደግሞ ለአንተ ጥያቄ ያላቸው ወጣቶች የተለያዩ እድሜ ክልል ውስጥ ያሉ ሰዎችን አነጋግረሃል። እናመሰግናለን። ሁላችሁንም እናመሰግናለን አብራችሁን ስለቆያችሁ እናመሰግናለን። ሄኖክ ሰማ ጊዜር ነኝ። The moon is a on bit of a little bit of a

I'm a little አድማጮች የማጠቃለያ ዜና አሰማለሁ። እዚህ ዩናይትድ ስቴትስ ኒውጀርሲ ውስጥ የአምስት ሺህ ኪሎ ሩጫ ውድድር ለማካሄድ የተያዘው ፕሮግራም በስፍራው በደረሰ የቦምብ ፍንዳታ ምክንያት መቋረጡ ተገለጠ። ቦምቡ ለማን እንደታቀደ አልታወቀም። ማንም ላይ ደግሞም ጉዳት አልደረሰም። ፖሊሶች ግን ሌላ ፈንጂ እንዳለ አካባቢውን እየፈተሹ መሆናቸው ታውቋል። አሁንም እዚህ ዩናይትድ ስቴትስ ውስጥ ፊላደልፊያ አንድ ታጣቂ በሕግ አስከባሪዎች ወይም በፖሊሶች ላይ ባለው ጥላቻ ምክንያት የከፈተው ተኩስ ለአንዲት ሴት ሕይወት መጥፋትና ለሁለት የፖሊስ አባላት መቁሰል ምክንያት መሆኑ ተገለጠ። ይህ የፊላደልፊያው ጥቃት የደረሰው ትናንት አርብ ማታ ነው። አጥቂው ገና አልታወቀም። የአውሮፓ አገሮች ሽብርተኛነትንና አመፅን የሚሸሹ ስደተኞችን በሰብአዊነት እንዲቀበሉ የሮማው ርዕሰ ሊቀነ ጳጳሳት አባ ፍራንሲስ አሳሰቡ። አቡኑ ዛሬ ቅዳሜ ነው ሮማ ውስጥ ይህን ማሳሰቢያ የተናገሩት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አገራቸው ለሶሪያው ጦርነት የታቀደውን የተኩስ አቁም ስምምነት መደግፏን እንደምትቀበል አመለከቱ። ዩናይትድ ስቴትስ ለስምምነቱ የገባችውን ቃል መጠበቋን ደግሞ ይጠራጠራሉ ወይም እንደሚጠራጠሩ አስታወቁ። የሩሲያ ፓርላማ ነገ እሁድ ክሬሚያን በተመለከተ የሚያካሄደውን የምርጫ ውጤት እንደማትቀበል ዩናይትድ ስቴትስ አስታወቀች። ሩሲያ ክሬሚያን ከዩክራይን እንደ አውሮፓ አቆጣጠር በ2014 ከገነጠለች ወዲህ የነገው ምክር ቤት ሩጫ የነገው የምክር ቤት ሩጫ የመጀመሪያ መሆኑ ነው። ዩናይትድ ስቴትስ የምክር ቤቱን ምርጫ አትቀበልም። የውጭ ጉዳይ ሚኒስቴር ናቸው ቃል አቀባይ ጆን ከርቢ ናቸው ይህን የተናገሩት። የእስራኤል ወታደሮች አንድ ፍልስጤማዊ ዌስት ባንክ ውስጥ መግደላቸው ተገለጠ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሱ ታምሬ ጋር ምሽቱን ያስተናግድኳችሁ አሉላ ከበደ በዚሁ ይሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ እንገናኝ። ሰላም ደህና ደሩ።